የቀድሞ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ከእስር መፈታቱ ተሰማ። አቶ ዮናታን ተስፋዬ እንዴት እንደተፈታ እንደማያውቅና ድንገተኛ በመሆኑም መቸገሩን ተናግሯል። መለስካቸው አመሃ ዝርዝሩ ልኳል። ዮናታን ተስፋዬ በዝዋይ ማረሚያ ቤት የተፈረደበትን የሶስት ዓመት ከስድስት ወር ቅጣት ለመፈጸም ቆርጦ ሳለ ዛሬ ያልጠበቀው ደስታ አጋጥሞታል። በምዕራብ ደቡብ አዲስ አበባ አቅጣጫ በኦሮሚያ ክልል ሌመን ከተማ እንደደረሰ በስልክ አግኝቸው ያፈታቱን ሁኔታ ጠይቄዋለሁ። ዛሬ ጠዋት ላይ ነው የወጣሁት። ጠዋት እንደተለመደው በቃ እስር ቤት ውስጥ የሚደረገውን ነገር ያደረግኩ ነበረ። ድንገት ነው ውጣ የተባልኩት። በቃ ምንም የገባኝ ነገር የለም። ውጣ የሚለኝንም ሰው ብጠይቅ ተገቢ መልስ ወይም ደግሞ የሚያረካ መልስም አልነበረኝም። በቃ ውጣ ሉኝ ዝም ብዬ የወጣው። ከዛ በኋላ ትንሽ ተቸግሬ ነበር ከቤተሰቡም ጋር ለመገናኘት ድንገት ስለነበረ አሁን ግን እግዚአብሔር ይመስገን ከቤተሰብም ጋር ተገናኝቻለሁኝ። እንደዛ ነው የወጣሁት። በቃ ድንገት ነው የወጣትም ብዬ። መቼ ነበር መፈታት የነበረብህ አንተ? መውጣው አንድ ሁለት ወር ወር ከምናምን ይቀረኛል። በዛ ጊዜ ውስጥ ነበር መውጣው። ከጥቂት ሳምንታት በፊት ግን እንድትፈታ ፎርም እንድትሞላ ተጠይቀም ነበረ? አልሞላም ብለ ኖረትን አልጠይቅም ብለ ነበረ? አዎ፣ ያው ምንድነው እንግዲህ በሚዲያ ብዙ እንደሰማችሁት ነው። ቅርታ የመጠየቂያ ደብዳቤ ነው ይዘው የመጡት እና መሰጠትህን እና የቅርታ መጠየቅህን ተስማምተ እንድትፈርም ነው የሚለው እና በሰዓቱ እግ ጓደኞች ጓደኞቼም ሆንን እኔ በፍጹም ልናምንበት እና ልንስማማበት የማንችል ነገር ነው። እንደሚታወቀው ሁሉም የፖለቲካ እስረኛ ለሀገሩ ባመነበት መልኩ ይሆናል ባለው መልኩ መሻሻል፣ መስተካከል እንዲኖር ለውጥ እንዲኖር ታከለ እንጂ ያጠፋው ጥፋት የለም እና በዚህ ሁኔታ ውስጥ ይቅርታ መጠየቅ ፍጹም ለኒላ የሚከብድ ነገር ነው። ባላሉበትም እንደመጠየቅ ነው እና በግፍ መታሰራችን አንሶ ደግሞ ይቅርታ ጠይቁ ማለት በጣም የሚያሳፍር ነበረ። ያንን ባለመስማማታችን እኔ በበኩሌ እዚህ ባለውበት ዝዋይ እስካሁን እንዳቆዩኝ ነው የማውቀው። ከዛም በኋላ እንግዲህ ዛሬ በመሀል ያው ብዙ የተከሰቱ ነገሮች አሉ። ይቅርታም ፈርሜ እንዲወጣ፣ ሌላም ደግሞ ከይቅርታም ደግሞ በገደብ እንደዚሁ ሌላ ፊርማ ፈርሜ እንዲወጣ ምናምን ብዙ ሞክረዋል። ግን ያው የማይሆን ነገር ስለሆነ ከኤክስታዊ አሰራርጋም ሆነ ህሊና ከማይፈቅረው ነገር ጋር አብረን መሰለፍ ስለማንችል ይህን ነገር ትተን አሁን በማላውቀው መንገድ ዛሬ ድንገት ውጣ ብሎኝ ወጥቼ አለው። ይሄን ያለው መልካም ግን፣ ከአንተ ጋር የተፈቱ ሌሎች ሰዎች አሉ እንዴ? ዛሬ ብቻዬን ነው የወጣሁት። በጣም አስቸጋሪ ነበር። መንገድም ዝግ ነው ወደ አዲስ አበባ መግባት። እርግጥ ያው ትግሉም እንደቀጠለ ነው የምናየው። የመንገዱ ከቤተሰቡም ጋር ለመገናኘት አስቸጋሪ ነበር። ኔትወርክም አስቸጋሪ ነው እዚህ ካለሁበት አካባቢ እና ብቻዬን ነው የወጣሁት። ከአብሬው እንኳን የሚሄድ ሰው የለም። እንደውም ገሱሎ የነበረ በእንደዚህ አይነት ሁኔታ እንደው ድንገት ተነስተውጣ ሲሉ አንዳንዴ አታቆም ያው አገሪቱም ካለችበት ሁኔታ አንጻር ሆኖ ያስብላል። የሆነ ሆኖ ያው ሁላችንም እንግዲህ እንደ እግዚአብሔር ፈቃድ በእግዚአብሔር እጅን ያለ ነው እና በሰላም ከቤተሰቦች ጋር ተገናኝቼ ወደ ቤቴ እየገባው ነው። አሁን የት ነው የምትገኘው የምትገኙት? አንተ ቤተሰቦች በቃ ወደ ሌመን ነኝ። ሌመን አካባቢ ደርሰሃል? አዎ እዛ ነው እዛ ነው ማውራት እስካሁን ድረስ በመንገድ ምንም ያጋጠማችሁ ችግር የለም? ያው እንግዲህ ሲመጡ እነሱ አንዳንድ ነገር ነበር፣ ግን ያው ሁኔታውንም ስለተረዱ ይመስለኛል መንገዱ ቀና ነው። እስካሁን ሰው አሁን ጥያቄ የቸገረውን ጥያቄ ወይም ደግሞ እየጠየቀ ያለው ጥያቄ እንዲመለስለት ነው እንጂ የተለየ ፍላጎት ወይም የተለየ ያልሆነ ነገር ውስጥ የመክተት ፍላጎት መኖር አለም። ስለዚህ መንገዱ ቀና ነው። ግን ያው እንደምናየው የመንገዱ ውስጥ ከእኔም ስመጣ እስካሁን እንዳየሁት ሕዝቡ በየቤቱ ሆነው እንግዲህ ሱቆችም ዝግ ናቸው፣ መንገዱም ላይ መኪና አይታይም። ግን እኛ ደግሞ በሰላም ነው ይሄድን ያለ ነው። እናቱን ወይዘሮ ሙጭት ታከለንና አባቱን ቀሲስ ተስፋ ረጋሳንም በልጃቸው መፈታት የተሰማቸውን ስሜት ጠይቂያቸዋለሁ። በጣም ነው ደስ ያለኝ። ግን ዝዋይ ታውን በተለቀቀ ሰዓት እንዴት ብለን እንደምንሄድ፣ መንገዱ ጭር ያለ ነው፣ ምንም መኪና የለም፣ ሱቆች ሁሉ ዝግ ናቸው። እኛ በድፍረት እንድረስለት ብለን ደርሰን አገኘነው። አሁን እዘ ነው እየመጣን። ለማን ደርሰናል። እንዴት ሰማችሁ? ደወለ ራሱ ሄሎ፣ ቀሲስ እንኳን ደስ ያለው አሚን በአምላክ እንኳን ደስ አብሮ ደስ አለኝ። እንኳን አብሮ ደስ አለ። ምን ተሰማሁት ልጆ በመፈታቱ እንዳረ በጣም ድንገተኛ ደስ ታመጣሁ። እኛ አላሰብንም። ያው ባለፈው ወደሉን እንግዲህ ቀልክሎ ስላቆዩ ጊዜውን ጨርሶ ይወጣል ብለን ነው እንጂ ምንም በዚህ በዛሬው ዕለት ምንም አልጠበቅንም፣ አላሰብንም እና በጣም ደስ ነው ያለኝ። በጣም ተደስቻለሁ። የቀድሞው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ሕዝብን ለአመፅ የሚቀሰቅስ ጽሑፍ በፌስቡክ ገጹ አሰራጭተዋል በሚል ክስ ተመስርቶበት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከስድስት ዓመት በላይ የእስር ቅጣት ጥሎበት ነበረ። ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሎ ቅጣቱን ከስድስት ዓመት ወደ ሦስት ዓመት ከመንፈቅ ቀንሶለት እንደነበረም አይዘነጋም። መለስካቸው አምሃ لاميريكا دمس راديو كاديس ابابا